موسيقى <applause> okay, ተስፋዬ ገብረሃና ኢትዮጵያ ካፈረቻቸው ስመ ገነን የተውኔት ተጠባቢዎች ውስጥ አንዱና ተጠቃሽ ነው። የአውስትራሊያን ምድር ከረገጠ ከአንድ ዐሠርት ዓመት በላይ ሆኖታል። ጥበብ ከበቀለችበትና እደጊ ተመንደጊ ብለው ለወግ ለማዕረግ ካበቋት ነባር ታዳሚዎቿ ስትነጠል ከባህር የወጣ አሳ ሕይወት ይገጥማታል። ዳግም እንድታብብ እንድትጠና ምሷ የበቀለችበት ምድርና ታድሞ ያቆያት ሕዝብ እቅፍና ሙቀት ናቸው። እናም ተዋናይ ደራሲ፣ አዘጋጅና ዳይሬክተር ተስፋዬም በሀገረ አውስትራሊያ ከቤተሰቡ በሀገረ ኢትዮጵያ ከትወና ጋር ተዋዶና ተዛንቆ የሁለትዮሽ ሕይወቱን እየገፋ አለ። የግለ ታሪክ በረከቱንም ያወገን ከኢትዮጵያ ወደ አውስትራሊያ መጥቶ ሳለ ነው የወጉ መነሻ። እትብቱ የተቀበረበት የትውልድ ቀየው ቦዲቲ ናት። ነፍሳቸውን ይማርና ቤተሰቦቼ እንደነገሩኝ ትውልዴ ወላይታ ሶዶ ቦዲቲ የምትባል ከተማ ላይ ነው። ከዛ በኋላ የአምስት ወር ልጅ ሆነ ወደ አዲስ አበባ ይዤ የመጣው አለችኝ እናቴ። አዲስ አበባ ከገባሁ በኋላ እንግዲህ ትልቅ ሆኜ ትዳር ይዤ ተወጣሁበት ጊዜ ጀምሮ መሀል ፒያሳ በተለምዶ መንዜ ሰፈር ይባላል ከብሪትሽ ካውንስል አጠገብ ባለ ሰፈር ውስጥ ነው ያደግኩት። መልካም ጎረቤቶች፣ ሁሉም እንደ ቤተሰብ በሚተያይበት አንድ ትልቅ መንደር ውስጥ ነው። እንግዲህ በጎረቤቶች እንክብካቤ ያደግኩት። በመሀል ያስታውሳለሁ፣ አስር አስራ አንድ ዓመት ሲሆነኝ እናት የተመልሳ ወደ ወላይታ ሶዶ ተመለሰች። እኔ ከታናሽ ወንድሜ ጋር አዛው ሰፈር በጎረቤት እንክብካቤ እንግዲህ ጎረቤት ነው ያሳደገኝ፣ ማለት ነው የአስር ቀበሌ ህዝብ ተለይ መንዝ ሰፈር ወንድሜ እዚያን ጊዜ ሰባት አመቱ ምናምን ይሆናል። ከሱ ጋር ሆኜ እሱን እንግዲህ የማሳደግም ኃላፊነት እኔ ላይ ተጣለ። በልጅነቴ እኔን ደግሞ ጎረቤቶች ይረዱኛል፣ ያግዙኛል። ሁሉም ሰው ቤት ገባለው እንደ ቤተሰብ ሁሉም ሰው ቤት ሚልኩኝን ማንኛውንም ስራ እየሰራው ትምህርቴን እየተማርኩኝ ቆየሁኝ። በመሀል ወንድሜም ወደ ማሳደጊያ ገባ። ስለዚህ ሀላፊነቱ የኔ ብቻ ሆነ። እኔ ሰው ቤት እየተላላኩኝ ነፍሳቸውን የማር ሙሉ ስፖርት እሳቸው ቤት ሹራብ ስራ ለሊትም እየሰራው ቀን እየተላላኩኝ ትምህርቴን ማር ነበረ። እንግዲህ እንደዛ እንደዛ እያልኩ አደግኩኝ። በመሀል ልክ ዘጠነኛ ክፍል ስደርስ እንዳጋጣሚ ሆኖ ማረው። ከአንድ እስከ ሶስት አፍሪካ አንድነት ትምህርት ቤት ተማርኩ። ከሶስተኛው ክፍል በኋላ እንደ አግባይ ሚኒልክ ትምህርት ቤት ገባሁኝ። እንዳያ ደረጃው ደረጃ እዛ ነው የተማርኩት እስከ አስራ ሁለተኛ ክፍል ሁለተኛ ደረጃ እዛ ነው የተማርኩት። ትወና ወይም የጥበብ አለም ውስጥ መቼና እንዴት ተስበ ተስበልት ገባቻልክ እንግዲህ፣ አጋጣሚ ነው። እንደዛ አይነት ፍላጎትም እንደነበረኝም አላቅም። ያው እንደነገርኩ፣ ህይወት ለእኔ ትንሽ ከባድ ነበረ በልጅነቴ ኃላፊነቱ ራስን ማስተዳደሩ ነበረ እና እንደዚህ አይነት ነገር ውስጥ እገባለሁ ብዬም አላሰብኩም። ያው እንደ ማንኛውም ልጅ ኳስ ጨዋታ ነበረ፣ በረኛ መሆን ነበረ ፍላጎቴ ና በአጋጣሚ እዛ ትምህርት ቤት ስፖርት ክለብ ገብቼ ስፖርት አስተማሪያችን ጋር ተጣላን። ከዛ እንዳትመጣ ብሎ አባረረኝ። በቃ በዛ ተበሳጭቼ ሲሄድ የድራማ እና የሙዚቃ ክበብ መመዝገብ የምትፈልጉ ተማሪዎች የሚል ተለጥፎ አየው። እዛ አዮማ ባላላን የወጣቶች ቢሮ እዛ ላይ ተለጥፎ አየሁ። ተመዘገብኩኝ። መምህራችን መኮንን ገሰሰ ይባላል። ትልቅ ባለ ሁለታይ ነው። እዛ ተመዝግበው ስልጠና ተጀምሯል። ሄጅ ያነጋገርኩት እስከ ዛሬ የትነበርክ ታዲያ ሲል ለማንኛውም ቅዳሜ ና ምናምን አለኝ። ድሉን ሰጠኝ ገባው ከዛ ተጀመረ እንግዲህ። ዘጠነኛ ክፍል እያለው እንደ አጋጣሚ ሆኖ ሳይቃጠል በቅጠል የሚል በዚህ በመምህራችን መኮንን ገሰሰ የተደረሰ አንድ የቤተሰብ ድራማ ነበር። እዛ ላይ አባት ሆኜ የተጫወትኩ አቶ አንዳርጌ ይባላሉ። የሶስት ልጆች አባት ናቸው። እሳቸውን ገጸ ባህሪ የተጫወትኩኝ በጊዜው በጣም ተወዳጅ ነበር። በትምህርት ቤቱ ማህበረሰብ፣ አካባቢው ላይ ያሉ ቀበሌዎች ይሄ አዮማ አይሴማ እየመጡ ያዩ ነበር። እና በየሳምንቱ ሙሉ ሙሉ አዳራሽ ነው የምንሰራው። አዳራሹ ትልቅ ነው። ደስ ይላል ከህዝቡ የነበረው ምላሽ በቃ በዛ በአጋጣሚ ጀመርኩኝ። እንግዲህ እንደዛ እያለ ቀጠለያ ማለት ነው። የትወና ክህሎቱ እንዳለህ በራስህ ነው ውስጥ ነግሮ ያንን ፈልገህ ያገኘኸው ወይስ አስተማሪው ናቸው ልዩ ተሰጥኦ ውስጥ እንዳለ መለየት የቻሉት? አጋጣሚ ነው የፈጠረው። በዛኔ ልክ ከስፖርት መመሪያ ጋር ተጣልቼ ልብስ ለመቀየር ነው እንግዲህ ወደዛ ወደ አዩማ ቢሮ አካባቢ ጋር የሄድኩት። ሲሄድ ያንን ማስታወቂያ አየውና ለምን አልሞክርም ያው ሰፈር ውስጥ አንዳንድ ጊዜ እንደዚሁ ጨዋታ ምናምን እንትን ስለምል ለምን አልሞክርም ብዬ ገባሁኝ። ሲሄድ ግን እንደ አጋጣሚ ሆነው ስልጠናው ከተጀመረ አንድ ወር ምናምን እንደዚህ አልፎቶ ሀያ ቀን ምናምን፣ እሱ እድሉን ባይሰጠኝ ኖሮ መምህሩ እዛው ጋር የቆም ነበር ብዬ ነው ማስበው። ና እስቲ ግዴ የለም ቅዳሜ በቅበል አለኝ። ቅዳሜም ገባው። ከዛ ትንሽ ሰውነቴን ፈርጠም ያለ ነበረ እንዲህ የአባቶች ገጸ ባህሪ ሲመለመል ብሞክር አልኩት። አሁንም እድሉን ሰጠኝ። ሞክር ምናምን አለኝ። እንግዲህ እንደዛ እያለ ነው እያበረታታኝ። ከዛ በኋላ እኔም ጠንከር ብዬ ያስኩኝ። ለአባቶች ከተመረጥነው ልጆች መካከል በአንደኝነት እኔ ያስኩኝ፣ ቦታውን ማለት ነው። እዛ እንደዛ እያልን ሰራን። እድሎች ነበሩ። ከዛ በኋላ በየቲያትር ቤቱ ሄደን፣ ያኔ ትዕይንተ ጥበባት ነበረ። እሮቡ በአስር ሰዓት ነበር። ሀገር ፍቅር፣ ዝክረ ነበረ ቲያትሮች አሉ። ስለዚህ ቲያትር እየሄድን እናያለን በየትያትር ቤቶች በመሀል የቲያትር ክበቡ ሊቀመንበር ሆንኩኝ። ና እኔ ደግሞ የማየት እድሌ ከሌሎቹ በተሻለ መንገድ የሰፋ ሆነ። ምክንያቱም በየሳምንቱ የሚገቡ ተማሪዎችን ዝርዝር ይዤ ይሄዳለሁ። ተማሪ ለመሆናቸው የክበቡ አባል ለመሆናቸው ክበቡ መጠሪያ ምን ነበር? በትምህርት ቤቱ ስም ነው። በዳግማዊ ምኒልክ አጠቃላይ ሁለተኛ ደረጃ የድራማ ክበብ ነው የሚባለው። ና እዛ ሄዳለው ስገባ ሁለተኛ ሳምንት ልጆች ይዤ ሲሄድ አንተ ይህኛውን እንድትከታተል አንቺ ይህኛው እንድትከታተ እዛ ያየነውን በቃል ምትን እዚህ ደግሞ ትምህርት ቤታችን እንሞክራለን። አዳራሹ ሁል ቀን ክፍት ነው ቅዳሜ ጨምሮ። ስለዚህ የመለማመጃ እጥረት የለብንም ነበርና ሁሌ እንሞክራለን። ከዛ ራሳችን እዛው ማዘጋጀት ጀመርን። ባንዲራ ላይ አጫጭር ድራማዎችን እንሰራለን። በኋላ እዛ ሆኜ ብርሃንና ሰላም ማተሚያ ቤት የወጣቶች የቲያትር ቡድን መጥተው አመታዊ በዓል ሲያከብሩ እኛ ጋር ሳዩ ሚኒሊክ ትምህርት ቤት ኮሌታው የሚል ትያትር እና አጭር ናት። በኋላው ደስ ይላል ይሄ ነገር እኮ ሰፋ ተደርጎ ቢሰራ ይ አንድ እኛ ሰፈር ማቀው ሰው ነበረ፣ ብርሃንና ሰላም የሚሰራ ሰለሞን ተክሎ ይባላል። ለሱ ሳማክረው የለምን ደራሲውን አላገናኘህም ብሎኝ ከደራሲው ጋር አገናኘኝ። ያሰፋ መኮንን ይባላል። በጣም መልካም ልጅ ነው። እንዳለ ሰጠኝ ስክሪፕቱን። ይሄውና፣ እዛ የመስሪያ ጊዜ ያተን ነው አለ። ከዛ በጣም ደስ አለኝ። ወረቀትም እሱ ነው የሰጠኝ። ያኔ ማባዣ ምናምን ውድ ነው። ከብርሃንና ሰላም ወረቀት ሰጠኝ። በእጅ ገልብጬ በካርቦን ለልጆቹ ሰጠሁኝ። ቲያትሩን የማዘጋጀት እድል አገኘው። በጣም ደስ ያለኝ ትልቅ ቲያትር ነበር። ከየ ቲያትር ቤቱ ሁለት ሁለት ሰው ጋበስኩኝ። ከሀገር ፍቅር፣ ከመዘጋጃ፣ ከብሔራዊ፣ ከራስ ቲያትር ጋበስኩኝ። ከዚህ መሀል ጌትነት እኒየው፣ በጣም የምወደውና ቲያትሮች ሳይ እሱን መሆን እየተመኘው፣ እሱ የሰራቸውን በቃል በቃል እያጠናው ሰራ ነበርና እሱን ጋብዤው፣ ጋሽ አብራር፣ ጋሽ ስዩም ተፈራ፣ ነደበሽ ኪሮ ሳይለስላሴ እነሱ መጥተው አዩ። የሚያበረታታ አስተያየት ሰጥተው ሄዱ። ጌትነት አስጠራኝ። ብሔራዊ ቲያትር ሄድኩኝ። ዛ አንድ ጥንተ ጥበባት መሀል አጭር ድራማ ነበረ። ትሰራለህ ሆይ ክፍያ ምናምን ግን የለውም ለአንተ ለልምድህ ግን ጥሩ ይሆናል አለ። በጣም ደስ አለኝ። ብሔራዊ ቲያትር እና ከዛ ሰራው። የመጀመሪያ ብሔራዊ ቲያትር ዘለለኝ የሚባል የፋንታውን እንግዳ ድርሰት ነው። ጌትነት ነው ያዘጋጀው። እዛ ላይም የፖሊስ መኮንን ሆኜ ተጫወትኩኝ። በጣም ደስ ይል ነበር አቀባበሉ። ቲያትር ቤት ውስጥ ያሉ ሰዎችም በጣም በቃ አበረታቱኝ። እዛ ስድስት መድረክ ሰራው የኔ ኪነት አገልግሎት ኃላፊው ያ ሁሉ በነጻ ነው። አ አለሙ ገብረሀብ ነበረ ነፍሱን ይማርና የኪነት አገልግሎት ኃላፊ እዛ ክበብ ቁጭ ብለን ሻ እየጠጣን ጌቴሽ፣ የዚህኔ ልጅ ክፍያ እንዴት አደረክ? ለምን መውልታት አስገባም አይ፣ ይከፈላል እንዴ እኔ እኮ ክፍያ የለም ብዬው። እንደዚህ ነው አረ ይህን የመሰለ ስራ ሰርቶማ አስገባ ግድ የለም አለው። እሱ ጽፎ አስገባ። ከዛ በኋላ መቶ ሀምሳ ብር ተሰጠኝ። በስቴጅ ሀያ አምስት ብር ማለት ነው። በዛን ጊዜ ብዙ ነው። አዴ ይሄ ምነግርህ በኢትዮጵያ አቆጣጠር ሺ ዘጠኝ መቶ ሰማኒያ አንድ አመተ ምህረት ነው። ጎረምሳ ነኝ። የአስራ ሁለተኛ ክፍል ተማሪ ነኝ። በቃ ለእኔ ትልቅ ፌሽታ ነው። ብሔራዊ ቲያትር መግባት በራሱ ትልቅ መመረጥ፣ እንደ ዛሬ አልነበረም እና በር ላይ በስንት መታወቂያ ሲይዘ የት እንደምትሄድ ተጠይቀ ለዚህ ያህል ሰዓት ነው ብለ ቆይተ እንኳን ስትወጣ ጥበቃዎቹ ይቆጣሉና በጣም ጥብቅ ነው። በዛ ላይ ከትልልቅ ሰዎች ጋር ሻይ ቤት ገብቼ አብሬያቸው ቁጭ ማለት በቅርበት እነሱን ማየት ለእኔ ትልቅ ነገር ነበር። በተጨማሪ ይህንን ብር ሳገኝ? ለም ዘጠኛ በጣም እዛ በቃ በፒያሳ ተምነሸነሽኩበት አልኩ። አዲስ ጫማ ገዛው። ያኔ ደግሞ ኮልፌ ነበረ እዛ ጠና ተራ ሰልባጅ ተራ አስር ብር ዝከሄድ ከገላይ እስከታች መለቃለቅ ነው። ዘነጥኩባት በፒያሳ ከዛ በብሔራዊ ትያትር ነው የመቀጠረው አልኩ ይላ ራሴ ጓደኞችንም ትምህርት ቤት ስን ሲሄድ በቃ ብሔራዊ እኮ ገባውላቸዋል። ከዛ በት ወደ ታመራች እዛ ልክ ማትሪክ ተፈተንን። እንደ አጋጣሚ የሆነው የዛኔ በኮታ ሆነ ነጥብ ስምንት አዲስ አበባ ዩኒቨርሲቲ የተወሰኑ ልጆች ተመደቡ። እኛ ኮሜርስ ተመደብን። በኋላ አለሙ ገብራ ምን ብሎ ነበረ ሲልሲ ውጤት ሲመጣ መተ እንድት ነግረኝ ብሎ ነበረ። ና ሄድኩኝ። በቃ የመንግስት ስኮላርሽፕ እዛ እኛን የላኩን ሰውዬ ያሉ ኃላፊ በጣም ጥሩ ሰው ናቸው ብሎ ለእሳቸው ደብዳቤ ወደፊት ተስፋ የሚጣልበት ልጅ ነው ቢያገዙት ቢማር ምናምን ብሎ ደብዳቤ ጻፈልኝ። ይዤ ሄድ በቃ። አረሳውም ሰውዬው፣ እስከዛሬ ፊታቸው ክፍት አለውና ጠጠሚ፣ የሆነ አዲስ ሕግ ወጣ አሁን እንጂ፣ እስካሁን እኮ በአንድ ነጥብ ስድስት በአንድ ነጥብ ስምንት ነበረ የሚካሄደው፣ አሁን ግን ሶስት ይሁን ተብሏል። ሶስት ነጥብ እና ያን ጊዜ ምንድን ነው አሳንሶ ማየት ነበር። ሙዚቃ፣ ቲያትር፣ ስፖርት፣ ፖለቲካ፣ ግብርና እነዚህ በጣም ዝቅ ባለ ውጤት ነበር የሚካሄደው እና ሰው ያንን ይሞላና እዛ ሄዶ ቀይ ምንምን እንደምንም ብለህ ሁለት ትምህርት ብቻ ተመዝገብና እሱን አሻሽል ለሚቀጥለው አመት ነው እኔ ልካለሁ። ራሻ ትሄዳለ እንትኑም እንዳያመልጠህ አሁን እዛ ፑሽኪን ሄደህ ይህን አንድ አመት እዛም ብትሄድ ቋንቋ ነው የምትማረው። አንድ አመት እንደምንም ብለህ እዚህ ፑሽኪን ቋንቋ፣ ሩሲያ የባህል ማዕከል እዛ ሄደህ ተማር ብለው እሳቸው ደግሞ እንደገና ለዛ ደብዳቤ ጻፉልኝ እዛ ገብቼ እየተማርኩ ጀምሬ እያለ የአሉላ ቲያትር ክበብ የሚባል ልጆች አሁንም በጣም ጥሩ ልጅ ነበረ፣ ሳምሶን ወርቁ የሚባል አረ ተስፍሽ፣ እንደዚህ ተሰባስበው እየሰሩ ነው። ለምን ሄዳ ትሞክር ማለኝ። ያው ዳታ ስተራ ይዞኝ ሄደ። እዛ ሲሄድ አሉላ ቲያትር ብሔራዊ ተሰርቶ ነበር። ና ጌትነት የሚሰራውም በጸባህሪ ተራኪ ነበር። ዴንማ አቁ አለው ምናምን አልኳቸውና በመሀል አዘጋጁ እስቲ ያለ አየኝ፣ መቃ ወደደው፣ እዛ ገባው። እዛ እንደሰራን ክፍለ አገር ለንሄድ እዛ ተቢስተር ቅደም ለስራ የሚል አዳራሽ አለ፣ የሆነ የሹራ ማህበር እዛ እየሰራን እንደ አጋጣሚ የሆነው መላኩ አሻግሬ ነፍሱን ይማር ታላቁ የቲያትር ሰው እሱ መጥቶ አይቶ ቲያትሩን እዛ። የመጣበት ምክንያት ደግሞ እሱ ጋር የሚሰራ ልጅ ነበር ና ተጣልቶ ወጥቶ፣ አለምሰገድ ይባላል እዚህ ክበብ ገብቷል። ና ምን እየሰራ ነው የት ነው ያለው ብሎ፣ እንደዚህ እንደዚህ አይነት ቦታ ይሰራል ሲሉት፣ እሱን ለማየት ነው የመጣው። አየ በአጋጣሚ በሱ በኩል እኔና ታምሩ ብርሃኑን አስጠራን። ጋሽ መላኩ ጋሽ መላኩ ጋር ሄድ ሰላሳ ሶስት ቀበሌ የዛ ሰው ሆቴል ጀርባ ተክለ ሃይማኖት እዛ ነው የሚለማመደው። እዛ አንድ ወር ያክል ተለማመድን ና ክፍለ ሀገር ወጣን። ክፍለ ሀገር ሄድን ከጋሽ መላኩ ጋር አንድ ወር ከጋሽ መላኩ ጋር ዞሬ ምናምን እንግዲህ በየ ሀገሩ አስበው እንግዲህ፣ ነገር የለም አስር ብር የውሎ አበል ይከፈላል ሀያ አምስት ብር በመድረክ ይከፈላል በየቀኑ የሆቴል ምግብ ትበላለ። ጥሩ ምግብ በሁለት ብር ምን የመሰለ ክትፎኑ ያ መዝናናቱ አለ፣ ጭፈራው መጠጣቱ አለ፣ ጉርምስናው አለ። አንድ ወር ውስጥ እንደዛ እየተዝናናን ከአስር ብሯም እንደገና ሁለት ሁለት ብር የቀን ተቀማጭ እናስቀምጣል። ቁጠባ ስመጣ ስድስት መቶ ሰማኒያ ብር እ የመጣው በአንድ ወር እዛ። በኋላ መኪና መግዛት ቀረ ትምህርት ምን አባቱ በቃ ይሄ ማትሪክም ድጋሚ ሄዶ መፈተን፣ ወደ ውጭ ለመሄድ ቋንቋውንም መማር፣ ሁሉን ነገር ግፋ አድርጌ ትቼ አስከባርቴ ስት እንግዲህ ከዜሮ ለጀመረ የፒያሳ ወመኔ ይህንን ማግኘት ቀላል ነገር አይደለም። በዛ ላይ አገር አየን አንድ ወር ሙሉ ያልዞርንበት ቦታ የለም እና በጣም ደስ የሚል ነው። ገና ደግሞ ልክ ከትምህርት ጨርሰን ሁለት ወር ሶስት ወር አልተቀመጥኩም። ይህም ትልቅ አጋጣሚ ነው። የኢትዮጵያን ሀገርን ማወቁ በራሱ የሀገር ፍቅር ስሜትና ከህዝብ ጋር አብሮ የሚያዋሄድ የሚያገናኝ ነው። በጣም በጣም ደስ የሚል ጋሽ መላኩ ለኢትዮጵያ የቲያትር ታሪክ ከፍተኛውን አስተዋጽኦ ያደረገ ትልቅ ሰው ነው። ከተስፋዬ ገብረሃና ጋር ያካሄድ ነው ቃለ ምልልስ በዚሁ አልተገታም። በቀጣዩ ክፍለ ዝግጅታችን ቲያትርን ከጥበብ ባልደረቦቹ ጋር ከከተማ እስከ ጦር ካምፕ እንደምን ለመድረክ እንዳበቁና ከኢህድሪ በኢህአደግ መተካት ወዲህ ያለውን የጥበብ ሕይወት ጉዞውን ነቅሶ ያወጋል። ከማኅበረሰብ ለማኅበረሰብ